የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 11 2014 ዓ ም ዝግጅታችን ጀመረ ከዓለም አቀፉ የብዙሀን መገናኛ መካከል ወደ ስፍራው በመሄድ መዘገብ ለሚፈልጉ ክፍት የሆነ ግብዣ አለ። ይህ ነፃ በወጡ በርካታ አካባቢዎች ሁሉ መገናኛ ብዙሀን ወደ ስፍራው በመሄድ መረጃ እንዲያሰባስቡና ከባዶቹን ውጊያዎች ከተመለከቱ ጋር እንዲነጋገሩ ምን እንደተፈጠረም እንዲረዱ ለማድረግ ሲመቻቸው የቆየ ነው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ሜለኔ ስዩም ናቸው። ዛሬ የሰጡትን መግለጫ የተመለከተ ዘገባ አለን። በተጨማሪም ሌሎች በርከት ያሉ ቅንብሮችን ለምሽቱ ይዘንላችኋል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ አራት ሰዓት አብረናችሁነ አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ 19 ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታን ጠይቃለን። ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻቶቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት፣ አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በትግራይ ክልል ደቡባዊ አካባቢዎች የሚገኙ ወረዳዎችና ከተሞች ላይ የኢትዮጵያ መንግስት ኃይሎች ትናንት የአየር ጥቃት ማድረሳቸውን የክልሉ የህዝብ ኮሚኒኬሽን ቢሮ ነው የተባለው መስሪያ ቤት አስታውቋል። በጥቃቶቹ ሲቪሎች ላይ የህይወትና የአካል ጉዳት መድረሱም ተነግሯል። የተባለው ጥቃት ስለመፈጸሙ ቪኦኤ በራሱ ማረጋገጥ አልቻለም። ከኢትዮጵያ መንግስትም ሆነ ከሌላ ወገን ማረጋገጫ ወይም ማስተባበያ እስካሁን አልተገኘም። ሀብታሙ ስዩም ዝርዝሩን ያሰማናል። በመንግስቱ ትናንት እንድርታ ወረዳ መንበረ ቅዱሳን ጣቢያ መላዛት በተባለ ቀበሌ በአንድ የህዝብ ማመላለሻ ሚኒባስ ላይ የድሮን ድብደባ ፈጽሟል ሲል ክልሉን እያስተዳደረ ያለው አካል የኮሚኒኬሽን ተቋም ገልጿል። በጥቃቱ 23 ሲቪሎች ተገድለዋል፣ ስምንት ደግሞ ከባድ ጉዳት ደርሶባቸዋል ብሏል። እንዲሁም ቢሮው ማይጮውና ኮረም ላይ ተፈጽመዋል ባላቸው የጄትና የድሮን ድብደባዎች 18 ሲቪሎች እንደተገደሉና 11 እንደቆሰሉ ተናግረዋል። ማረጋገጫ ባይሰማበትም ባለፈው ሳምንትም አላማጣ ውስጥ የመንግስት ኃይሎች ገበያ ላይ ያደረሱ ሲል ህዋት ባወጣው ክስ ላይ በጠቀሰው ድብደባ ከሰባ ሰዎች በላይ እንደተገደሉ መናገሩ ተዘግቦ ነበረ። ህዋት ተፈጽመዋል ያላቸውን የአየር ድብደባዎች በተመለከተ ከኢትዮጵያ መንግስት የወጣ ማስተባበያም ሆነ ማረጋገጫ እስካሁን የለም። ይሁን እንጂ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ዛሬ ለጋዜጠኞች መግለጫ ሲሰጡ ለዚህ ክስ ቀጥተኛ ምላሽ አይስጡ እንጂ መንግስት በተለያዩ ጊዜ የተፈጸሙ የአየር ጥቃቶችን በግልጽ ሲያሳውቅ መቆየቱን አስታውሰዋል። የአየር ኃይሉም ወታደራዊ ኢላማዎችን እንጂ ሲቪሎችን ወይም ሲቪል ተቋማትን እንደማይመታ ባለስልጣናቱ በተደጋጋሚ ሲያሳውቁ ቆይተዋል። የባይደን አስተዳደር በኦምሪኮን ቫይረስ ሳቢያ ከደቡብ አፍሪካ ሀገሮች በሚመጡ መንገደኞች ላይ ጥሎት የነበረውን ማዕቀብ ለማላላት ማሰቡን አስታወቀ። ይህ የተገለጸው የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ ዶክተር አንቶኒ ፋውቺ ትናንት በሰጡት መግለጫ ኦሚክሮን በዩናይትድ ስቴትስ ውስጥ በከፍተኛ ደረጃ እየተስፋፋ መምጣቱን ባስታወቁበት ወቅት መሆኑን ሮይተርስ በዘገባው አመልክተዋል። በርካቶቹ የዲሞክራቲክ ፓርቲ አባል የሆኑ 46 ሕግ አውጪ የምክር ቤት አባላት ትናንት ሰኞ ለፕሬዝደንት ባይደን በጻፉት ደብዳቤ በአፍጋኒስታን እየተባባሰ ያለውን ሰብአዊ ቀውስ ትኩረትና ጊዜ ሰጥተው በአፋጣኝ እልባት እንዲሰጡት አሳሰቡ። ሕጋ አውጪዎቹ ባይደን በአፍጋኒስታን ላይ ተፈጻሚ በመሆን ላይ የሚገኘው ማዕቀብ እንዲላላ ታሊባን አፍጋኒስታንን ከተቆጣጠረ በኋላ ዋሽንግተን በአፍጋኒስታን ማዕከላዊ ባንክ የውጭ መጠባበቂያ ገንዘብ ላይ የጣለችውን እገዳ በማንሳት በአስቸኳይ እንድትለቅ በደብዳቤያቸው መጠየቃቸው ተገልጿል። ዋይት ሃውስ ትናንት በሰጠው ምላሽ የተያያዘውን ገንዘብ አስመልክቶ እጁ የታሰረ መሆኑን ገልጾ በአፍጋኒስታን የደረሰውን ሰብአዊ ቀውስ ለመርዳት ግን የምታደርገውን ጥረት ትቀጥላለች ብሏል። የተጣለውን ማዕቀብና በድንገት የተቋረጠው ዓለም አቀፍ ረድ ኤት ላለፉት 20 ዓመታት በውጭ እርዳታ ጥገኛ ሆኖ የቆየውን የአፍጋኒስታንን ምጣኔ ሀብት በእጅጉ የጎዳው መሆኑም ተመልክቷል። ዩናይትድ ስቴትስ የአፍጋኒስታን መጠባበቂያ የምንዛሬ ክምችት የሆነውን 9.4 ቢሊዮን ዶላር በመውረስ መያዟ ለአፍጋኒስታን ባንኮች ችግር መፍጠሩን በአገሪቱ ላለው የዋጋ ግሽበት መባባስና የግል ቢዝነሶችንም በመጉዳት ምጣኔ ሀብቱ በከፍተኛ አደጋ ላይ እንዲወድቅ ማድረጉን የሕግ አውጪዎቹ በደብዳቤያቸው አመልክተዋል። የተባበሩት መንግስታት 40 ሚሊየን ከሚሆነው የአፍጋኒስታን ህዝብ ግማሽ ያህሉ ለከፍተኛ ረሃብ የተጋለጠ መሆኑን ሲያስታውቅ አንድ ሚሊየን የሚሆኑ ህፃናት በከፍተኛ የምግብ እጥረት በሞት አፋፍ ላይ የሚገኙ መሆናቸውን አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዝቅተኛ ገቢ ላላቸው አሜሪካውያን የኑሮ ዋስትናን ማሻሻልን ጨምሮ ሌሎች በርካታ ዕቅዶችን የያዘው የባይደን አስተዳደር ማህበራዊ ሴፍቲኔት በጀት በህግ መወሰኛው ምክር ቤት እንዲያልፍ ዋይት ሀውስ የሚቻለውን ሁሉ እንደሚያደርግ የቤተ መንግስቱ ቃል አቀባይ አስታወቀዋል። ቀደም ሲል በዲሞክራቶቹ ሙሉ ድምፅ ያልፋል ተብሎ የተጠበቀው ይህ የሁለት 2 ትሪሊየን ዶላር ወጪ አንደኛው ሴናተር በማፈንገጣቸው ምክንያት የመውደቅ አደጋ ተደቅኖበታል። በዜና ማዕከላችን የተጠናከረውን ዘገባ ስመኝሽ የቆየ ታቀርበዋለች ቀደም ሲል ይህን ግዙፍ በጀት የመደገፍ አዝማሚያ አሳይተው የነበሩት የምዕራብ ቨርጂኒያ ሴናተር ጆ ማንቺን ለእቅዱ የድጋፍ ድምፅ እንደማይሰጡ ድንገት በመገናኛ ብዙሃን ቀርበው ማሳወቃቸው ቤተ መንግስቱንና የሀሳቡን ደጋፊዎች ማስደንገጡ ተሰምቷል። ይሁን እንጂ ዋይት ሀውስ አሁንም ተስፋ ለመቁረጡን የምክር ቤቱን ዲሞክራቲክ እንደራሴዎች በአንድ ለማሰለፍና ሴናተር ማንቺንን መልሶ ወደ መስመር ለማስገባት ሌት ተቀንና በሙሉ አቅሙ ሁሉ እንደሚጥር ቃል አቀባዩ ጄን ሳኪ ለጋዜጠኞች ገልጸዋል። ፕሬዚዳንቱ እያሰቡ ያሉት እጅ አጣጥፎ የመቀመጥን አደጋ ነው። ይህን ድንጋጌና በውስጡ የያዛቸውን ቁም ነገሮች ተግባራዊ እንዲደረጉ ማስቻል ካቃተን አደጋው በአሜሪካውያን ላይ የክፍያና የዋጋ መናር ብቻ አይደለም። ግዙፉ የመዋለ ንዋይ ባንክ ጎልድማን ሳክስና ሌሎችም በዚያ ግንባር ላይ ያሉ እንደሚተነብዩት ልንደርስበት የምንሻው የምጣኔ ሀብት መስመር መታጠፍም ይጠብቀናል። ለእንዲህ አይነት ህግ የማውጣት ሂደት ፈተናዎች ፕሬዚዳንቱ አዲስ አይደሉምና አፈር ድሜ ግጠው ይሰራሉ፣ ያሳኩታል። ሴናተር ማንቺን አልደግፈውም ያሉት እቅድ ለአረጋውያን የጤና ጥበቃ አገልግሎትን ማስፋፋት፣ የቅድመ መዋለ ህጻናት ትምህርት ለሁሉም እንዲዳረስ ማድረግ፣ የአየር ንብረት ለውጥን ለመጋፈጥ የሚያስችል አዲስ በጀት መመደብ፣ ገቢያቸው ዝቅተኛ ለሆነ አሜሪካውያን ተጨማሪ የገንዘብ ድጋፍ መስጠት የሚሉ ቁልፍ ሀሳቦችን ያካተተ ነው። ማንቺን ትላንት ከአንድ ሬዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ረቂቁ በግለሰቦች ገቢ ላይ በቂ ገደቦች ሳይጣሉና የድጋፍ ተቀባዮች የስራ ግዴታዎች ሳይካተቱ እጅግ የበዛ ወጪ ይዟል ብለዋል። በዚህ የተወካዮች ምክር ቤቱ ባሳለፈውና በሕግ መወሰኛ ምክር ቤቱ ማሻሻያዎች በተደረገበት የውጭ ሕግ ረቂቅ ላይ ከጥቂት ቀናት በኋላ በሚገባው አዲሱ የአውሮፓ ዓመት መጀመሪያ ላይ ለድምፅ እንደሚያቀርቡት የሴኔቱ አብዛሃ መሪ ቼክ ሹመር ተናግረዋል። የጆ ማንቺን ማፈንገድ ትልማቸውን ከማስተጓጎሉ በፊት ዲሞክራቱ ሴናተሮች በራሳቸው ብቻ ሙሉ ድጋፍ እና የሴኔቱ ፕሬዝዳንት በሆኑት ምክትል ፕሬዝዳንት ካማላ ሃሪስ የመለያ ድምፅ ከፊታችን የአውሮፓ ገና በፊት ለማጽደቅ ሀሳብ ሰንቀው ነበር። በዩናይትድ ስቴትስ ምክር ቤት ህንፃ ላይ እንደ አውሮፓ አቆጣጠር ጥር 6 2020 በደረሰው የአመፅ ጥቃት ተሳታፊ በመሆን አንድ የፖሊስ ባልደረባ ላይ ጥቃት የፈጸመ አንድ ሰው ወደ አራት ዓመት የተቃረበ የሦስት ዓመት ከአስር ወራት እስር የተፈረደበት መሆኑ ተገለጸ። ውሳኔው የተላለፈበት ዴቪድ ቶምሰን የተባለው የ28 ዓመት ወጣት በጻፈው ደብዳቤ መጸጸቱን አስታውቋል። በወቅቱ ከሌሎች ባልደረቦቹ ጋር ሆኖ የምክር ቤቱን ሕንፃ ሰብረው የገቡ ሰዎችን ለሁለት ሰዓታት ያህል ይታገሉ በነበሩ ፖሊሶች ላይ ባደረሰው ጥቃት ይቅርታ መጠየቁ ተመልክቷል። ዴቪድ እስራት ለፈረዱበት ዳኛም በፈጸመው ድርጊት መጸጸቱን የሚገልጽ ደብዳቤ ማስገባቱም ተገልጿል። ውሳኔውን የሰጡት የዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኛ ሮይስ ላምበርስ በዚህ ቀን በምክር ቤቱ የተፈጸመው ጥቃት በአገራችን ባለው የሕግ የበላይነት ላይ የተፈጸመ ጥቃት ነው ማለታቸውም ተዘግበዋል። ሄይቲ ውስጥ ባለፈው ሳምንት በአንድ የነዳጅ ተሽከርካሪ ቦቴ ላይ በደረሰ የፍንዳታ አደጋ ቆስለው የነበሩ በርካታ ሰዎች በመሞታቸው በአደጋው የሞቱ ሰዎች ቁጥር ከዘጠና በላይ መድረሱን የአገሪቱ ባለስልጣናት ትናንት ሰኞ ባወጡት መግለጫ አስታወቁ። አደጋው የደረሰባት የካብ ሄይቲ ከተማ ረዳት ከንቲባ አሁን ድረስ በአደጋው የሞቱትና ሊሞቱ የሚችሉትን ሰዎች ቁጥር አለመታወቁን ገልጸዋል። በርካታ ሰዎች ሆስፒታል እንደሚገኙም ተናግረዋል። ቀደም ሲል በተሰጠው መግለጫ 75 ሰዎች የሞቱ ሲሆን 47 የሚሆኑት ደግሞ ክፉኛ መቃጠላቸው ተነግረዋል። አደጋው የደረሰው ታህሳስ አራት ቀን ሲሆን ነዳጅ የጫነው ተሽከርካሪ ከቁጥጥር ውጭ በመሆን አንድ ታክሲ አድናለሁ በሚል የመገልበጥ አደጋ ስለደረሰበት እንደሆነ ተጠቅሷል። በርካታዎቹ ሰዎች ላይ የደረሰው የፍንዳታ አደጋ የተከሰተው ከቦቴው የፈሰሰውን ነዳጅ ለመቅዳት በሚሞክሩበት ሰዓት መሆኑም ተመልክቷል። በደቡብ ምዕራብ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት ሕይወቱን ያጣ አንድ ሰው አሁን በአገሪቱ እየተስፋፋ ባለው የኦሚክሮን የኮቪድ-19 ቫይረስ ሳቢያ የሞተ የመጀመሪያው ሰው ሳይሆን አይቀርም ተባለ። ቴክሳስ ውስጥ የሐሪስ ወረዳ የጤና ባለስልጣናት እድሜው በሐምሳዎች ውስጥ የሚገኘው ይህ ሰው የኮቪድ-19 ክትባት ያልወሰደና ለአደጋ በሚያጋልጥ የጤንነት ችግር ውስጥ የነበረ መሆኑን ትላንት በሰጡት መግለጫ አስታውቀዋል። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ተቋም ባለፈው ሰኞ እንዳስታወቀው ካሉት ተላላፊና ተስፋፊ የቫይረስ ዝርያዎች ውስጥ በፈጣን ተስፋፊነቱ በአሁኑ ወቅት 73 ከመቶውን የያዘው የኦሚክሮን ቫይረስ መሆኑን ገልጸዋል። ይህ አያዝ ከቀደመው ሳምንት በስድስት ከመቶ ብልጫ ማሳየቱን የጠቀሰው ተቋም የታህሳስ ወር ሲገባ ገና አንድ ከመቶ ብቻ እንደነበር አመልክቷል። የዩናይትድ ስቴትስ ሆስፒታሎች በኮቪድ-19 ህሙማን እየተሞሉ መምጣታቸውም በዘገባው ተገልጿል። እንግሊዝ ለንደን ውስጥ የሚገኝ አንድ ፍርድ ቤት በተባበሩት አረብ ኤምሬት ምክትል ፕሬዚደንትና ጠቅላይ ሚኒስትር ሼህ መሐመድ ቢን ራሺድ አልማክቶም ለፈጸሙት የጋብቻ ፍቺ 730 ሚሊዮን ዶላር እንዲከፍሉ የወሰነባቸው መሆኑ ተሰማ። ውሳኔው የተላለፈባቸው ባለፈው አሙስ ሲሆን የዱባይ ገዢ ጭምር የሆኑት ሼህ መሐመድ ለልዕልት ሀያ ቢንት አልሁሴን እና ለልጆቻቸው ዘላቂ ህይወት የሚሆን 730 ሚሊዮን ዶላሩን እንዲከፍሉ የወሰነባቸው መሆኑ ተመልክቷል። የጠቅላይ ሚኒስትሩ ባለቤት ለደህንነታቸው ሲሉ ወደ እንግሊዝ የተሰደዱት እንደ ኤሮፓ አቆጣጠር በ2019 መሆኑን በሮይተርስና የአጃንስ ፍራንስ ፕሬስ ዘገባ ተገልጸዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራቸውን ቆዩ። የተደረጀ ደስታን ለዜናው እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታሳሳ 11 2014 ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ማህበራዊ የሆን ግንኙነቶችም ከሚሚልበት አካባቢ ነው። አዲሱ አመቱ ክርስማስ ቤተሰባ ነው የሚያሳልፍበት ነው። ስለዚህ ይሄ ደግሞ ቫይረስ ቤት ውስጥ ሆነው ታመመሰው ካለ ሌሎች የመጣ በምድላቸው 89 ፐርሰንት ነው። በዚህ በጣም በፍጥነት ነው የሚሄደው። ስለዚህ አሁን ከፍተኛ ጥንቃቄ ያስፈልጋል። ዶክተር አሰፋ ጄጃው መኮንን ናቸው። የሳንባ ና የጽኑ ህሙማን ልዩ ባለሙያ ና የሚሰሩበት የጤና ማዕከል የኮቪድ-19 ሕክምና ክትትል ፕሮግራም ሊቀመንበር ናቸው። ለሙሉ ቃለምልልሳቸው በሁለተኛው አጋማሽ ይመለሳሉ። ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪ ኒውስ ዶት ኮም በአትቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝ ነው የመጀመሪያ ቀነብረን ለፍ። ኢትዮጵያ ሰሞኑን በተባበሩት መንግስታት የሰብአዊ መብት ምክር ቤት የጸደቀውን ውሳኔ የማትቀበለው የፖለቲካ ዓላማ ለማስፈጸም የተዘጋጀ በመሆኑ ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ውሳኔው ቀደም ሲል የተደረጉ የሰብአዊ መብቶች ጥሰቶች የማጣራት ጥረቶችን እንደዚሁም ራሱ የተባበሩት መንግስታት የሰብአዊ መብት ምክር ቤት እና የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራ ውጤታቸው ያቀረቧቸውን ምክረ ሀሳቦች ዋጋ ለማሳጣት ያለመ ነው ብለዋል የፕሬስ ኃላፊዋ። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታውልኳል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዛሬ የሰጡት መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበትና ለጥያቄዎችም ምላሽ የሰጡበት ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ሰሞኑን ያጸደቀውን ውሳኔ ኢትዮጵያ አትቀበልም ሲሉ የሀገራቸውን አቋም በድጋሚ አረጋግጠዋል። በአውሮፓ ሀገራት ሀሳብ ጠንሳሽነት የተረቀቀውና ሰሞኑን የጸደቀው ሰነድ በኢትዮጵያ ትግራይ ክልል ሌላ የሰብአዊ ጥሰት ምርመራ እንዲካሄድ የሚጠይቅ ነው። አንድም የአፍሪካ ሀገር ሰነዱን ደግፎ ድምፅ አልሰጠም። የፕሬስ ኃላፊዋ በዚሁ ጋዜጣዊ መግለጫ ሲናገሩም አብዛኛዎቹ የአፍሪካ አገራትና ወዳጅ መንግስታት ውሳኔውን ተቃውመዋል ብለዋል። ኢትዮጵያ የተቃወመችበትን ምክንያትም አብራርተዋል። የኢትዮጵያ መንግስት ውሳኔውን ውድቅ ያደረገው እየተባለ እንዳለው ለሰ መብት የመብት ቁርጠኝነት ከማጣት አይደለም። ይልቁን ውሳኔው የፖለቲካ መሳሪያ ነው ቀደም ሲል የተደረጉ የሰብአዊ መብት ጥሰት ማጣራት ጥረቶችንና የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራ ውጤታቸው ያቀረቧቸውን ምክረ ሀሳቦች ዋጋ ለማሳጣት ያለመ ነው ያሉት የኢትዮጵያ መንግስት በተባበሩት መንግስታት የሰብአዊ መብት ምክር ቤትና በኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ የተካሄደውን የምርመራ ውጤት ከጥርጣሬ ጋር እንደሚቀበለው ማስታወቁና ምክር ሃሳቦቹን ተግባራዊ ለማድረግ እንደሚሰራም መግለጹ ይታወሳል። ህወሓት በበኩሉ የጋራ ምርመራ ሂደቱንም ሆነ ውጤቱን እንደማይቀበል ነው ያስታወቀው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ታዲያ በተመሳሳይ ጉዳይ ላይ ሌላ ምርመራ ማድረግ የተፈለገው አንዳንዶች በመጀመሪያው ምርመራ የሚፈልጉትን ውጤት ስላላገኙ ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በአማራና አፋር ክልሎች የተፈጸሙ የሰብአዊ መብት ጥሰቶችን በትግራይ ክልል ከተፈጸሙት ጋር በእኩል ዓይን እየተመለከተ እንዳልሆንም ነው የተናገሩት። አድሏዊ አካሄዱን ማቆም አለበት ነው ያሉት የፕሬስ ኃላፊዋ። የፕሬስ ኃላፊዋ በዛሬው መግለጫ ያነሱት ሌላ ነጥብ የኢትዮጵያ የመከላከያ ሰራዊት የህወሓት ኃይሎችን በተለያዩ አውደ ውጊያዎች በማሸነፍና በመደምሰስ በርካታ አካባቢዎችን መቆጣጠሩን የገለጹበት ነው። የህወሓት መሪዎች ሰሞኑን በሰጧቸው አስተያየቶች ከአማራና አፋር ክልል የወጡት በራሳቸው ጊዜ እንጂ ተሸንፈው እንዳልሆነ አመልክተዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ጻፉት በተባለ ደብዳቤ የታጣቂዎቻችን ከአፋርና አማራ መውጣት ለሰላም እድል ይከፍታል ማለታቸው ተገልጿል። በዚሁ የህወሓት አስተያየት ላይ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ የሰጡት የፕሬስ ኃላፊዋ ቢለኔ ስዩም ህወሓት በተለያዩ ውጊያዎች መሸነፉ ለማንም የሚታይ ሐቅ መሆኑን ያብራሩት ዞ ኢንተርናሽናል ኮሚኒቲ ኤንድ ሚዲያ ሁ ቱ ፒፍ የህዋትን አባባል ማጉላት የሚፈልጉ የዓለም አቀፉ ማህበረሰብ እና መገናኛ ብዙሃን አካላት ያንን ሲያደርጉ የራሳቸው አጀንዳ አላቸው። ነገር ግን ከዓለም አቀፍ መገናኛ ብዙሃን መካከል ወደ ስፍራው በመሄድ መረጃ ለመሰብሰብ ለሚፈልጉ ክፍት የሆነ ግብዣ አለ። ይህ ነጻ በወጡ በርካታ አካባቢዎች ሁሉ መገናኛ ብዙሀን ወደ ስፍራው በመሄድ መረጃ እንዲሰበስቡና ከባዶቹን ውጊያዎች ከተመለከቱ ጋር እንዲነጋገሩ ምን እንደተፈጠረም እንዲረዱ ለማድረግ ሲመቻቸ ቆየ ነውና ያሉት የኢትዮጵያ ጀግኖች የተጎናጸፉት ድል በአገሪቱ ዜጎች ሁሉ የሚታወቅ ነው ሲሉም ቢለኔ ስዩም አብራርተዋል። ኢትዮጵያ እንድ ኢትዮጵያና ጀግኖች ኃይሎቿ የውጭ ኃይሎች ማረጋገጫ አያስፈልጋቸውም። ምክንያቱም ኢትዮጵያውያን የአሁኑን ውጤት ለማግኘት የተከፈለውን መስዋዕትነትና የታለፈባቸውን ፈተናዎች እንደዚሁም ሕወሓት የደረሰበትን ኪሳራ ያውቃሉ። ይበልጡኑ ግን ሕወሓት ወንድና ሴት ልጆቻቸውን ወደ ጦር ሜዳ ለላኩ የትግራይ እናቶች ምላሽ መስጠት አለበት። ምን አይነት ምላሽ ነው የሚሰጡት? ትርጉም ለማይሰጥ ግጭት በበርካታ ቁጥር በላኩበት ሁኔታ እና እነዚህ ሊመልሷቸው የሚገቡ ጥያቄዎች ናቸው። ስልታዊ ማፈግፈግ ነው አይደለም የሚለውን በተመለከተ የሚሰማው የአሁኑ ጩኸት ያለ ጥርጥር ራሱን ይገልጻል ነው ያሉት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው መግለጫቸው በሌሎች ርዕሰ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የዕለቱን አብይ ርዕስ ዘገባችንን ነበር ያደመጣችሁት። የትንታኔው መጽሔት ይቀጥላል። የህዋት ታጣቂዎች በአማራ ክልል ሰሜን ሸዋ ዞን ጣርማበር ወረዳ በምትገኘው መዘዞ ከተማ ከህዳር 14 እስከ ህዳር 22 ዓመተ ምህረት በቆዩባቸው ስምንት ቀናት አራት ሰዎች መገደላቸውን ጾታዊ ጥቃት መፈጸሙንና የንብረት ውድመትና ዘረፋ መፈጸሙን ነዋሪዎቹ ተናግረዋል። ትግራይ ክልልን በማስተዳደር ላይ የሚገኙት ባለስልጣናትና የህወሀት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የሰብአዊ መብቶች ጥሰቶችን በተመለከተ የሚቀርብባቸውን ክሶች አይቀበሏቸውም። መዘዞ ከተማ ተገኝቶ ነዋሪዎቹን ያነጋገረው የአዲስ አበባው ዘጋቢያችን ኬኔዲ አባተ ነው። ዘገባው እንደሚከተለው ይቀርባል። የህወሀት ታጣቂዎች በመዘዞ ከተማ በቆዩባቸው ስምንት ቀናት በከተማዋ ተገድለዋል ከተባሉ ንጹሐን ሰዎች መካከል መምህርት ፍቅሬ መኮንን ይገኛሉ። የመምህርት ፍቅሬ የቀድሞ የትዳር አጋር መሆናቸውን የነገሩን ዋና ኢንስፔክተር ጌታ ንፍት አወቅ መምህርት ፍቅሬ መኝታቸው ላይ እንዳሉ በጥይት ተመተው መገኘታቸውን ገልጸዋል። እንግዲህ ያው ቀደም ሲል ባለቤት የነበረች ከተለያየን፣ ያው ከአስር አመት በላይ ሆኖናል እኔም ለብቻዬ ነው የምኖረው። እሷም እዚህ ድርጊት የተፈጸመበት ቤት ውስጥ ነበር የምኖረው እና አንድ ሴት ልጅ ወልጄያለሁ። በዚህ አጋጣሚ ያው እሷ እንድትሸሽ ወደ ገጠር እንድትወጣ በተለያዩ ሰዎችም ተነግሯት ነበር። አጋጣሚ ሆኖ ባለመውጣቷ በሀያ አንድ ይመስለኛል እንግዲህ ሌሊት እንደተኛች በር ገንጥለው ገብተው ነው መኝታዋ ላይ የገደሏት። በሀያ ሁለት እኛ እዚህ ስንደርስ ያው ስናስስ በአጋጣሚ የሆኑ በሮች ምናምን ተከፋፍተው ክፍት ሆነው ስናገኝ ያው ገብተን ስናይ አልጋዋ ላይ በደረቱ አካባቢ ተመታ ሕይወት አልፎ የተገኘበት መንገድ ነው ያለው። የህወሓት ኃይሎች ህዳር 22 ከተማዋን ለቀው በወጡበት ቀን ሌሎች አራት ሰዎች ተገድለው መገኘታቸውንም ኢንስፔክተር ጌታነህ ጨምረው ገልጸዋል። ህዳር 22 ቀን መከላከያ ሰራዊቱ ወደዚህ ወደ መዘዞ ሲገባ አብረን የገባንበት መንገድ ነው የነበረው። ስንገባም ያው በርካታ ቤቶች ተዘርፈዋል። በርካታ ንብረቶች ወድመዋል። ከዚህ ውጪ ከተማው ላይ አራት የሚሆኑ ግለሰቦች ተገድለው አስከሬናቸው ቤትም ተዘርግቶ ያገኘንበት መንገድ ነው ያለው። ንጹሐን እነዛን አስከሬኖች አንስተን ያው ህዝቡን አስተባብረን ቀብር እንዲፈጸም ያደረግንበት መንገድ ነው የነበረው። የህወሀት አማጽያን በመዘዞና አካባቢው በቆዩባቸው ጥቂት ቀናት ከንጹሐን ግድያ በተጨማሪ ጾታዊ ጥቃቶችም መፈጸማቸውን ነዋሪዎች ይገልጻሉ። ማንነቷ በይፋ እንዲገለጽ ያልፈለገች የ አስራ ሁለተኛ ክፍል ተማሪ ወጣት ከመዘዞ ከተማ ሸሽታ ቁርቁር ወደምትባል ገጠራማ አካባቢ ዘመድ ጋር በሄደችበት አንድ የህወሀት ታጣቂ አስገድዶ እንደ ደፈራት ገልጻለች። በመጀመሪያ በላይ መጡ። አንደኛው ወትታቸው ርዳ አንደኛው በላይ መጣ ምን ሾዎች አሉ ወይ ብሎ ጠየቀን አይ እዚህ ምንሾዎች የሉም ስንለው እኔ ነው ውጭ አሉኝ አለጣም አልወጣም ስል ገንገልሻለን አሉ ከዛን ወጣው ሲሄድ እዛ እየመቶኝ የቤት አስገቡኝ ሌላ ሰው ሌለበት ማለት ነው ሰው ሌለበት ወሰደኝ ከዛን እዛ ይሁን ሶፋ ነገር አለ ሶፋው ላይ መታኝ ሆዴን በሆነች ድቡልቡል ነገር መታኝና ደከመኝና ቆጫልኩኝ ከዛን ደሞ ደግሞ መታኝና የሆነ አልጋ አለ እሱ ላይ ወሰደኝና ደፈረኝ። በመዘዞ ከአሳዳጊዎቿ ጋር የምትኖረው ይህች ወጣት ከመደፈሯ ጋር ተያይዞ እስካሁንም ድረስ የህመም ስሜት እንደሚሰማትና ለጭንቀትም መዳረጓን ተናግራለች። ጽንስ አካባቢ ላይና ሆዴን እያመመኝ ነበረ። ከዛን አጥሚ ትጠጣ ነበር። እስካሁንም አለ ትንሽ ስሜት አለኝ ሌሊት ላይ ምናምን ጭንቀትም ቁስለትም ምናምን ይሰማኛል። ምንም እንኳን አሁን ላይ ነገሮች ቢረጋጉም በአካባቢዋ የህክምና አገልግሎት ማግኘት ባለመቻሏና ርቃ ሄዳ ለመታከም ደግሞ በቂ ገንዘብ ስለሌላት ህክምና ማግኘት እንዳልቻለች ወጣቷ ለአሜሪካ ድምፅ ገልጻለች። በእርግጥም በከተማ የሚገኘው የመዘዞ ጤና ጣቢያ ጉዳት ደርሶበት ከድንገተኛ ህክምና ውጭ ያሉ አገልግሎቶችን አቋርጧል። በጤና ጣቢያው የእናቶችና ህጻናት ሐኪም የሆነው በአንተ አለም ጉልላት የጤና ጣቢያው አብዛኛው የህክምና ቁሳቁሶች መዘረፋቸውንና መውደማቸውን ገልጿል። አገልግሎቱ የተገደበበት ምክንያት ምንድን ነው? ያው እንደሚታወቀው የጁንታው ክፍል እዚህ ገብቶ ስለነበረ በዋናነት እዚህ ይጠቀምበት ነበረ፣ ጤና ጣቢያውም ማለት ነው፣ ሙሉ በሙሉ ይጠቀምበት ነበረ። ስለዚህ አብዛኞቹ የህክምና መሳሪያዎች አብዛኞቹ ክፍሎች ከአገልግሎት መስጫ ክልል ውጪ ሆነው ነበረ። የተዘረፉም አሉ። በጣም በርካታ እቃዎች ተዘርፈዋል። የህክምና እቃዎች ተዘርፈዋል ከእናቶችና ህጻናት ክፍል ከምርመራ ክፍሎች በሙሉ ያሉትን የቢሮ አስተዳደር ክፍሎች ሁሉ ሳይቀሩ ተዘርፈዋል አብዛኞቹ ዋና ነው የሚጠቅማቸውን ይዘው ሄደዋል አሁን በፊት የምንሰጠውን አገልግሎት ለማስጀመር የሚያስችለን ቁሳቁስ የለንም ማለት እውነት ለመናገር ጾታዊ ጥቃት የደረሰባቸው ሴቶች ለስነ ልቦና ጫናም መዳረጋቸውን የሚናገረው የእናቶችና ህጻናት ሐኪሙ ባንታለም ለተጎጂዎች አስፈላጊውን ህክምና ለመስጠት መታቀዱንም ተናግረዋል እዚህ አካባቢ ላይ እንግዲህ አብዛኞቹ በጦርነቱ ምክንያት የሞቱ ሰዎችም አሉ። ከዛ በተረፈም ደግሞ የመደፈር የተደፈሩ እናቶች እህቶቻችን የተደፈሩ አሉ፣ በበርካታ ሁኔታ ማለት ነው። እና ቤት ለቤት አሁን እንግዲህ እነሱን የስነ ልቦናም ችግር እንዳይደርስባቸው አገልግሎት ከጀመርነው በኋላ ሞር እነሱን ቀርበን በደንብ ትሪት የምናደርግበት ሁኔታ ይፈጠራሉ እያስባለሁኝ። ምክንያቱም ከባድ የሆነ የስነ ልቦና ጫና ነው። በግልም አንዳንዶቹን ለማግኘት ሞክረናል። እና ያላቸውን እንትን ሁኔታ በጣም ፊል አድርገዋል። ውስጣቸው ተነክቷል። ከኛም ከፍ ያለ ነገር ካለ ወደሚቀጥለው የሕክምና ክፍል ማስተላለፍም አለብን ማለት ነው። በመዘዞ ከተማ የሚገኙ ሌሎች የመንግስትና የህዝብ ተቋማትም ጉዳት ደርሶባቸዋል። የመዘዞ ከተማ ንዑስ ማዘጋጃ ስራ አስኪያጅ አቶ ብርሃን አካሉ በከተማዋ በህወሀት ኃይሎች ተፈጸመ ያሉትን ሰብአዊና ቁሳዊ ጉዳት እንዲህ ገልጻሉ። በዚህ ከተማ ሰባት ተቋማት አለ አጠቃላይ ሰባት ተቋማትና አጠቃላይ የእያንዳንዱ የማህበረሰብ ክፍል የእያንዳንዱ ቤት እና ተቋማት ሳይቀሩ ሙሉ በሙሉ የቤት ውስጥ ቁሳቁስ ንብረቶች በሙሉ ወድመዋል ማለት ነው። ስለዚህ ወራሪው ኃይል አጠቃላይ ያደረገው ነገር ምንድነው? የሚሰብረውን ሰብሯል፣ የሚወስደውን ወስዷል። አጠቃላይ ጥፋቶችን በጥቅሉ የፈጠረበት ሁኔታ ነው ያለው። ብር አምጣ፣ ዶሮ አንጣ፣ በግ አንጣ፣ ገንዘብ አንጣ፣ መሳሪያ አንጣ እያለ በከፍተኛ ሁኔታ ያሰቃየበት ሁኔታ ነው ያለ። ይህ ብቻ አይደለም የተደረገው። በከተማችንም የተደፈሩ ሴቶች እንዳሉም ያሳያል። እንደዚሁም አራት የነፍሰ ግድያ ተፈጽሞብናል። ሶስት ወንዶችና አንድ ሴት የሞቱበት ሁኔታ ነው ያለው። አሁን ላይ መንግስትና መንግስታዊ ያልሆኑ ድርጅቶች ለተጎጂዎች ድጋፍ በማድረግ ላይ መሆናቸውንም አቶ ብርሃነ ተናግረዋል። ኃይሎቹ በንጹሐን ላይ የተለያዩ ኢሰብአዊ ተግባራትን እንደሚፈጽሙና ጉዳት እንደሚያደርሱ በመግለጽ የሚቀርቡ ክሶችን ሕወሓት ሲያስተባብላቸው መቆየቱ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። ደሴን ወደ ቀድሞ ማህበራዊና ኢኮኖሚያዊ እንቅስቃሴዎቿ ለመመለስ መንግስታዊ ተቋማትን ጨምሮ አገልግሎት ሰጪ ድርጅቶች ስራ መጀመራቸውን የከተማዋ አስተዳደር ገለጸ። በከተማዋ የሚስተዋለው የኑሮ ውድነት መሻሻል ቢያሳይም አሁንም የመሰረታዊ ምርቶች ዋጋዎች ከእጥፍ በላይ እንደሆኑ ነዋሪዎቹ ጠቅሰዋል። የህዋት ኃይሎች ገብተውባቸው በነበሩ የምስራቃዊ አማራ ስድስት ዞኖች ውስጥ አድርሰዋቸዋል የተባሉትን ና ቁሳዊ ጉዳት የሚያጠና ግብረ ኃይል መቋቋሙንም የክልሉ ኮሚኒኬሽን ቢሮ አስታውቋል። ቢሮው በጥናቱ መሰረት ጉዳት የደረሰባቸው አካባቢዎች መልሰው እንዲቋቋሙ ለሕዝቡም አስቸኳይ የምግብ እርዳታ እንዲዳረስ ይደረጋል ብሏል። መስፍን አራጌ ዝርዝር አለው። በአማራ ምስራቅ አካባቢዎች በንግድ ማዕከልነቷም በሜትሮፖሊታንነቷም የምትወሰው የንግድ ማዕከሏ ደሴ ከህወሓት ኃይሎች ነፃ መውጣቷን ተከትሎ በመቶ ሺዎች የሚቆጠሩ ነዋሪዎች እየተመለሱ ነው። ከተማዋ ደረሰባት በተባለው ዘረፋና ውድመት ምክንያት በወትሮ ድምቀቷ ላይ ባትገኝም፣ ህይወት ቀስ በቀስ መሻሻል ማሳይቱን ነዋሪዎች ይናገራሉ። አሁን ጥሩ ናት። አሁን በቃ የተረጋጋ ነው፣ ሰላማዊ ነው፣ በጣም ሰላማዊ ነው። በፊት ከነበረው ሁሉም ነገር ወደነበረበት እየተመለሰ ነው። ለዚህ ደግሞ የተቋረጡ አገልግሎት መጀመራቸውን እንደ ምክንያት ይነሳል። የከተማዋ ከንቲባ አበበ ገብረ መስቀል በተለይ የትራንስፖርት አገልግሎት ሙሉ በሙሉ ባይሆንም ጀምሯል አሉት። መኪኖች በሙሉ የታክሲ አገልግሎት፣ ባጃጅ የመሳሰሉት አገልግሎት እየሰጡ ነው። ሆስፒታል ደሴ ሆስፒታል ሙሉ በሙሉ ባይሆንም የወሊድና የድንገተኛ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። የመንግስት ተቋማትም አገልግሎት መስጠት ጀምረዋል። በተለይ ዛሬ ሁሉም ክፍለ ከተማዎች ቢሮቸውን ከፍተው አገልግሎት እየሰጡ ያሉበት ሁኔታ አለ። በተለይ የመንግስት ተቋማት ደርሶባቸዋል ከተባለው ጉዳት አንጻር ሙሉ አቅማቸውን መጠቀም አለመቻላቸው መሆኑን የገለጹት በጣም የተጎዳ ስለሆነ ቢያንስ ክፍሎቹን አጽርተው ቢሮቸውና የመገኘት ሰራተኛው ወደ ቢሮ የሚሄድና ወደ መደበኛው ስራ እየተመልስ ያለበት ሁኔታ ነው ያለው። ከስፍራው የደረሰ መረጃ እንደሚያመለክተው ከደሴ ሀይቅና ከደሴ ኮምቦልቻ የሚደረጉ እንቅስቃሴዎችን ጨምሮ ከአዲስ አበባ ወደ ደሴ የመደበኛ አውቶብስ አገልግሎት ተጨምሯል። ከቀናት በፊት የአሜሪካ ድምጽ ሬዲዮ ያናገራቸው የከተማ ነዋሪዎች የገንዘብ አቅርቦት እጥረት እንዳለ ጠቁመው ለዚህ ምክንያት ነው ያሉት የባንክ አገልግሎት እንዲጀመር ጠይቀው ነበር። ከንቲባ አበበም ጥያቄያቸውን ሙሉ በሙሉ ባይሆንም ለመመለስ ጅማሮች አሉ ብለዋል። በተለይ ትላንትና ና ከትላንት ወዲያ ኢትዮጵያ ንግድ ባንክ፣ አቢሲኒያ ፓይ ባንክ እነዚህ ባንኮች ሙሉ በሙሉ ስራቸው በቅርንጫፎቻቸው ጭምር እየጀመሩ ያለበት ሁኔታ ነው ያለው። ሌሎች ባንኮችም ደግሞ እንዲጀምሩ እያወያየን ያለንበት ሁኔታ ነው ያለው። ሆቴሎች፣ ሱቆች እና ካፍቴሪያዎችን መከፈት መጀመራቸውን የተነገረው የእነዚህ አገልግሎት መጀመርም በከተማ ውስጥ በአሳሳቢ ደረጃ ሻቅቦ የነበረውን የኑሮ ውድነት እንዲሻሻል አድርጎታል ይላሉ የከተማ ነዋሪዎች። ያም ሆኖ ለአመታት ደክሞ የተጠቀመውን አንጡራ ሀብት በአንድ ወር ጊዜያት ውስጥ ለተነጠቀ ማህበረሰብ አሁንም የኑሮ ውድነቱ ፈታኝ ነው እና በተለይ የሸቀጥ ዋጋ መላ እንዲበጅለት ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የከተማዋ ነዋሪ ጠቁመዋል። ጤፍና ነጭ ዱቄት እነሱ እያሉ ከነበረው አሁን የተሻለ ነው፣ ግን በፊት ወደ ነበረበት ሊመለስልን ጨው ራሱ አልቀነሰም። አንድ ኪሎ ጨው ስንት ነው? አርባ ብር። በፊት አስራ አምስት ብር ነበር የምንገዛው። መጀመሪያ ላይ እነሱ ከመግባታቸው በፊት ብዙ ቤተሰብ የሚያስተዳድር ሰው አለ። ስራ የለም። አሁን ሁሉም የስራ ዘርፍ እንደ ቆመ ነው። ስለዚህ ቅናሽ ቢሆን ወይም ማስገባት ቢችል እሱ ጥሩ ነው። መንግስት የህወሓት ኃይሎች አካባቢውን ተቆጣጥረው በቆዩባቸው አንድ ወር ገደማ አንድ ኩንታል ጤፍ እስከ አስር ሺ ብር ገዝተን ነበር የሚሉት አስተያየት ሰጪ አሁኑ ወደ አምስት ሺ አምስት መቶ ብር ዝቅ ቢልም የህወሓት ኃይሎች ወደ ከተማዋ ሳይገቡ በፊት ከሚገዙበት ዋጋ የአንድ ሺ ብር ብልጫ አለው ብለዋል። ከንቲባ አበበም የነዋሪዎቹን ጥያቄ የሙሉ በሙሉ መመለስ ባይቻልም ቀስ በቀስ ለማሻሻል ጥረት ይደረጋል ነው የሚሉት። በአንድ በኩል ባለሀብቶች በሌላ መንገድ ደግሞ የመንግስት ተቋማትን ጭምር ድጋፍ እያደረጉ ነው። ለምሳሌ የጉምሩክና ገቢዎች ሚኒስተር ወደ አምስት ሚሊዮን ብር የሚገመት የተለያዩ ምግብ ነክ እና ምግብ ነክ ያልሆኑ እቃዎችን አስረክበዋል። ይሄ ለደቡብ ወሎ ጭምር ነው። ሌሎችም ከደቡብ ህዝቦች አዲስ አበባ ውስጥ የሚኖሩ ወረዳዎች እንደዚሁ በቀጥታ በከተማችን ለሚገኙ ተፈናቃዮች እና በከተማ ስለነበሩ ጉዳተኞች ድጋፍ ያደረጉበት ሁኔታ ነው ያለው እና ጥሪያችንን ተቀብሎ ሰው እንዲረዳ ለማድረግ ርብርብ እየተደረገ ነው። ነገር ግን ይሄ በቂ አይደለም። አሁንም ዓለም አቀፉ ማህበረሰብ ሌሎችም አካላት መንግስትም የግል ባለ ሀብቶችም ሁሉም የተለያዩ ማህበረሰቦች የሃይማኖት ቆ የመሳሰሉት ድጋፍ ያደርጉ ይገባቸዋል። አስተዳደሩ ወደ ደሴ ከተማ እንደተመለሰ ከተማዋ በቀድሞ ቁመኗ ላይ አለመገኘቷን ተከትሎ አሳሳቢ ተብሎ የተገለጸውን ማህበራዊ ቀውስ ለመፍታት ጥሪ ተላልፎ ነበር። በተለይ እለት ደራሽ ምግብ እርዳታ አቅርቦት እንዲደረግለት በከተማዋ በኩል የተላለፈውን መልእክት ተከትሎ የሚኒስቴር መስሪያ ቤቶች የክልል መንግስታትና ግለሰብ ባለሀብቶች እያደረጉላቸው ላለው አፋጣኝ ምላሽ ከንቲባው መስጋናቸውን ለግሰዋል። በተለይ ጠላት ከተማውን በተቆጣጠረበት ሰዓት የገበያ ማረጋጋት ስራው ቁሟል ማለት ይቻል ነበር። ኑሮ በጣም የናረበትና ማህበረሰቡ በችግር ውስጥ የነበረበት ሁኔታ እንዳለ በዝቻ አንድ ወር ከአምስት ቀን ማወቅ ችለናል። ነገር ግን ይሄን ለመቀልበስ የከተማችን አይሲሲ ባለቤቶች፣ ባለሀብቶች ጋር በመነጋገር ከአዲስ አበባ ወደ ደሴ የተለያዩ ቁሳቁሶችን እንዲያመጡ እያደረግን ነው። ዛሬ በጣም በርካታ መኪና እየገባ ነው። ሁለተኛው ከምስራቅ ጎጃም እና ከምዕራብ ጎጃም ጋር በመነጋገር በርበሬ ወደ ደሴ ከተማ እንዲመጣ የተለያዩ ጤፍም ሌሎች ነገሮችም እንዲገቡ ሰፊ ጥረት እያደረግን ነው ከዛ ውጭ የአምባሰል ንግድ ስራ ድርጅት በአስቸኳይ ዘይት ሌሎች የሚያስፈልጉ ማቴሪያሎችን ፈጥኖ እንዲያቀርብና ማህበረሰቡን የኑሮ ድነቱ እንዲያረጋጋ ለማድረግ ሰፋፊ ስራዎች እየሰራ ነው ከመንግስት አኳያ ፈጥነን ውለታ ወስደን ከተለያዩ አካባቢዎች የተለያዩ ጤፍ በቆሎ፣ ስንዴ፣ የመሳሰሉትን ለማምጣት ባህር ዳር የሄዱ አመራሮች አሉ። እዛ ጨርሰው እንዲመጡ እያደረግን ያለንበት ሁኔታ ነው። የህወሓት ኃይሎች ከደሴ ከተማ መውጣታቸውን ተከትሎ በጣት በሚቆጠሩ ቀናት ልዩነት የሰሜን ወሎና አካባቢዎቹ ነጻ መውጣታቸው ተዘግበዋል። የክልሉ መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ ህሊና መብራቱ የህወሓት ኃይሎች በወረራ ይዘዋቸው ነበር ባሏቸው አካባቢዎች የደረሰው ሰብአዊና ቁሳዊ ጉዳት ከፍተኛ መሆኑን ይጠቅሳሉ። በእነዚህ አካባቢዎች የአርሶ አደሩን ቤት ከማጎሳቆስ ጀምሮ በጣም በርታ ጉዳትን ያደረሰው በአጠቃላይ ሰብአዊ ኢኮኖሚካዊና አጠቃላይ ማህበራዊና ስለ ልቦናዊ ጉዳት እንዲደርስበት ምክንያት ሆኗል። ማለት በገባባቸው ወረዳዎች ከተሞች በሙሉ ያሉ ጤና ጣቢያዎች፣ ጤና ኪላዎችን በሙሉ ዘርፏል። የወልዲያ ዩኒቨርሲቲ፣ የወሎ ዩኒቨርሲቲ፣ የመቅደላ አምባ ዋናው ግቢን ሙሉ ለሙሉ ከጥቅም ውጭ ሊያደርግ ችሏል። የትምህርት ቤት የተማሪዎች መቀመጫ ወንበርን ፈልጦ እንደ ምግብ ማብሰያ እስከመጠቀም ድረስ የሰራቸው በደሎች ታሪክ ይቅር የማይላቸው ናቸው። እንደ ምክትል ቢሮ ኃላፊዋ የዋት ኃይሎች በሰሜንና ደቡብ ተጠቅሎ በዋ ግምራና ኦሮሞ ብሔረሰብ በሰሜን ሸዋና ደሴ ከተማ አስተዳደር ገብተው በነበረበት ወቅት 47 የሚጠጉ ወረዳዎች ላይ የሚገኙ መሰረተ ልማቶች የትምህርት ጤና ግብርናና ሌሎች የልማት ተቋማት ላይ ጉዳት ማድረሳቸውን ተናግረዋል። ከዩኒቨርሲቲዎች ጋር በመነጋገር ቡድን ተዋቅሯል። በምክትል ርዕሰ መስተዳድር እና በማህበራዊ ክላስተር አስተባባሪ የሚመራ ቡድን ተዋቅሯል። እነዚህ ቡድኖች አጠቃላይ ጉዳት የደረሱባቸውን አካባቢዎች በስድስት ቀጠና በመክፈል ጥናት እየተደረገ ነው የሚገኘው። የጥናት ውጤት እንደታወቀ ህብረተሰባችንን የማገዝ ኃላፊነት አለብን ብሎም አካባቢዎችን መልሶ የመገንባት ወደ ሁለት ሚሊዮን የሚጠጋ ህዝብ ነው ከነዚህ የጦርነት ቀጠናዎች እየተፈናቀለው ይህን ህብረተሰብ ወደ መጣበት መመለስ ያስፈልጋል። ስንመልስ ደግሞ የተጎዱ መሰረተ ልማቶችን ማሟላት፣ ትምህርት ቤቶችን፣ ጤና ኬላዎችን ማሟላት ያስፈልጋል፣ ድጋፍን ማድረግ ያስፈልጋል። የጉዳቱን መጠን በማጥናት ምክር ሀሳብ ላይ የተመሰረተ ዘላቂ ድጋፍና መልሶ የማቋቋም ስራ ለመስራት ግብረ ኃይል ተቋቁሞ ስራ መጀመሩ ነው የጠቀሱት ምክትል ቢሮ ኃላፊዋ። የዛሬ ሳምንት ገደማ የብሔራዊ አደጋና ስጋት ማኔጅመንት ዳይሬክተር ምትኩ ካሳ የህዋት ኃይሎች ወደ አማራና አፋር ክልሎች ዘልቆ መግባታቸውን ተከትሎ በሁለቱ ክልሎች ስምንት ነጥብ ሶስት ሚሊዮን የሚደርስ የህብረተሰብ ክፍል ለምግብ እጥረት ተጋልጧል ማለታቸውን የውጭ ጉዳይ ሚኒስቴር በይፋ የማህበራዊ ትስስር ገጹ ላይ አስፍረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ። የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። ያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተርም እንዲሁ ሃሽታግ ቪ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጎልን ያስተናገድኳቸው ያለው ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። ታጣቂዎች ይዘውት በነበረው የላሊበላ ከተማ የገናን በዓል ለማክበር የተዘጋጀ መሆኑን የአማራ ክልል መንግስት አስታወቀ። የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ ዛሬ በሰጡት መግለጫ ክልሉ የወደሙ ንብረቶችን በመጠገል ላይ እንደሚገኝም ተናግረዋል። አስቴር ምስጋናው ዝርዝራላት። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኤርሚያስ መኮንን ዛሬ በሰጡት መግለጫ የገናንና የጥምቀት በዓላትን ጨምሮ የሚከበሩ በዓላትን በደመቀ ሁኔታ ለማክበር ቅድመ ዝግጅት እየተደረገ መሆኑን ገልጸዋል። ያለው ወር በአማራ ክልል ኮንቴክስት ታህሳስ፣ ጥር፣ የካቲት እነዚህ ወራቶች ከፍተኛ የሆነ ባህላዊ ትዕይንት የሚደረግባቸው ሃይማኖታዊ ስርዓት የሚከናወንባቸው በድምቀት ሰርግ የሚከናወንበት እና ሌሎች ልዩ ልዩ የባህላዊ ጨዋታዎች እና ስነስርዓቶች የሚከናወኑበት ወቅት በመሆኑ ይህ ጥሪ በጣም ለየት ያለ ድባብ ይኖረዋል ብለን ስለምናስብ ዝግጅታችን ገናን በላሊበላ የመጀመሪያው እና ዋነኛው ብለን አንደር ላይን አድርገን እንደ ቢሮ እየተንቀሳቀስን ያለ ነው። ከውጭ ሀገር የሚመጣው እና ከሀገር ውስጥ ያለውም በሙሉ ተንቀሳቅሶ በላሊበላ ከተማ ታላቁ ደብር ተገኝተን በዓሉን እናከብራለን ብለን ነው ዝግጅት እያደረግን ያለ ነው ማለት ነው። ላሊበላ ከተማ እና እንደ ሌሎች ከተሞች ሁሉ ወረራ ተፈጽሞበታል። መሰረተ ልማቶች ወድመዋል። የአየር መንገዱን ጨምሮ አሁን አገልግሎት እየሰጠ አይደለም ማለት ሆቴሎች ተዘርፈዋል። የቴሌ ኮሚኒኬሽን የመብራትና የመሳሰሉት የውሃ ፓይፖች ሳይቀሩ ተነቃቅለው ከጥቅም ውጪ ሆነዋል ማለት ነው። እነዚህን ሪካቨር እንዲያደርጉ ስራ እየተሰራ ነው ማለት ነው። በአማራ ክልል በተለይ የጥር ወር ብዙ ሃይማኖታዊና ባህላዊ ክብረ በዓላት የሚከበርበት መሆኑን ጠቅሰው ከዚህ ቀደም በእነዚህ ክብረ በዓላት ላይ የሚታደሙና አዲስ የሚመጡ ቱሪስቶችን ለማስተናገድ በዝግጅት ላይ መሆናቸውንም ገልጸዋል። በተለይ በላሊበላ ከተማ የወደሙ መሰረተ ልማቶችን ጥገና እየተደረገ መሆኑንም አክለው ገልጸዋል። አቶ ኤርሚያስ ጥላት ውሎ ያደረባቸው እና ታርጌት አድርጎ ጥቃት የፈጸመባቸው ከተሞች አሁን መብራት እያገኙ ነው ያሉት እነ ኮምቦልቻን እነ ደሴን እና ሌሎችም እንደዚሁ መብራት እና የቴሌፎን አገልግሎት እያገኙ ነው። ማክሲመም ጥረት እየተደረገ ነው። ይሄንን ተቋሙ በልዩ ሁኔታ እንደሚያደርገው እርግጠኞች ነን። ካልሆነ ደግሞ አማራጮችም አይጠፉም ማለት ነው። ያለን ጊዜ ብዙ የሚያሰራ ከመሆኑ ጋር ተያይዞ በመብራት በኩል ኢዚሊ ማክሰስ ማድረግ ስለሚቻል ቴክኖሎጂን መዛውልክ ብዙም ስለማይቸግር እናገኛለን የሚል ሙሉ እምነት ነው ያለን። ይሄ በሀይ ሌቭል ከፍተኛ አምራሮች ይዘውት እየተሰራ ነገር ይሰራ ያለ ስራ ስለሆነ ከላሊበላም የሚበልጥ ነገር ስለሌለ አቬሌብል ይደረጋል። ይበ እንዲህ እንዳለ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሰሞኑን የላሊበላን ውቅር አብያተ ክርስቲያናት በጎበኙበት ጊዜ እንደተናገሩት የወደሙ ቅርሶችንና መሰረተ ልማቶችን መልሶ ለመገንባት በሚደረገው ርብርብ የፌዴራል መንግስቱ አስፈላጊውን ድጋፍ እንደሚያደርግ ጠቁመዋል። ቤታችን ፈርሷል፣ ኑሯችን እንዲጨልም ብዙ ጉዳት ደርሶብናል። በተወራው አካባቢ ነገር ግን ነጻነታችንና ትልቁ ሀብታችን እስከተሳፈርና እስከለበስን ድረስ የመልሶ ማቋቋም የፈጣን እርዳታ አገልግሎት ሁሉንም ደረጃ በደረጃ ለማሟላት መንግስት ህብረተሰቡን ይዞ ከፍተኛ ጥረት ጥረትና ርብርብ ያደርጋል። አይዟችሁ፣ ሁላችንም የመፍትሄ አካል እንሆናለን። የምንቆንዝምበት የምናለቅስበት ጊዜ አልፏል። እንሻገረዋለን። በርቱልን። መልካም ጊዜ ይሁን። የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው የሚመጡ ዲያስፖራዎችን ሀገራቸውን በተለየ መልኩ የሚገነዘቡበት መድረክም ተዘጋጅቷል ብለዋል አቶ ኤርሚያስ። ላሊበላን ጨምሮ የቱሪስት መናኸሪያ በሆኑ ከተሞች እንደ ሆቴሎች፣ የትራንስፖርት አገልግሎት ሰጪ ተቋማት እና ሌሎች ተቋማት መልካም መስተንግዶ እንዲሰጡ መነጋገራቸውን አቶ ኤርሚያስ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አድማጮች፣ ተከታዩ መሰናዷችን ንግድና ምጣኔ ሀብት ይሆናል። በዛሬ የንግድ እና ምጣኔ ሀብት ዝግጅታችን ካለፈው ሳምንት የቀጠለ ዝግጅት እናስደምጣችኋለን። ባለፈው ሳምንት ዝግጅታችን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አንድ ሚሊዮን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ወደ ሀገራቸው እንዲገቡ ያቀረቡትን ጥሪ ተከትሎ ወደ ኢትዮጵያ ለመሄድ የተዘጋጁ ጉዞን በማስተባበር ላይ የሚገኙና የኢትዮጵያ ዲያስፖራ የተግባር ምክር ቤት የቦርድ አመራርን ማነጋገራችን ይታወሳል። ከተግባር ምክር ቤት ቦርድ ሰብሳቢው ካፕቴን አቢ ገብረ ሕይወት ከዋሽንግተንና በእንግሊዝ ለንደን ውስጥ ከሚገኙ ከአስተባባሪዎቹ አንዱ ካቶ አለባቸው ደሳላኝ ጋር ያደረግነው ውይይት ተከታዩ ክፍል ደረጀ ደስታ ያቀርበዋል። በኢትዮጵያ የቱሪዝም ሚኒስቴር ሚኒስትር ደኤታ አምባሳደር ናኒሴ ጫሊ ባለፈው ሁለት ሳምንት ለጋዜጠኞች በሰጡት መግለጫ እንዳስታወቁት ሚኒስቴር መስሪያ ቤቱ የዳያስፖራ ተጓዦችን ለመቀበል ከቱሪዝም ዘርፍ ባለድርሻ አካላት ጋር ውይይቶችን ማድረጉን ተናግረዋል። የኢትዮጵያ አየር መንገድ፣ በአዲስ አበባና በክልሎች የሚገኙ ሆቴሎች፣ አስጎብኚ ድርጅቶችና አስጎብኚዎች እስከ 30 በመቶ የሚደርስ የአገልግሎት ቅናሽ ለማድረግ ተስማምተዋል ሲሉም ገልጸዋል። ባለፈው ሳምንት ያነጋገርናቸው የኢትዮጵያ ዳያስፖራ የተግባር ምክር ቤት ቦርድ ሰብሳቢ ካፕቴን አብይ ገብረ ሕይወት ደግሞ ከዳያስፖራው የሚጠበቀው የኢትዮጵያን ቱሪዝም ማሳደግ ነው ይላሉ። ከትልቁ ከፕሮጀክቶችን ዋናው ግን የዲያስፖራውን ቱሪዝም ማሳደግ ነው። ዲያስፖራ በአሁኑ ሰዓት አገሩ ላይ በተበታተነ መንገድ ነው የቱሪዝሙ ትል አካል የሚሆን ሲሄድም ዘመዶቹ ጋር ነው የሚያጠፋው እንጂ የዚያ የቱሪዝም ኢንዱስትሪ ተጠቃሚ አይደለም ብዙ ብሔራዊ ፓርኮች አሉን ብዙ አዲስ የተሰሩ ጥሩ ነገሮች አሉ ቮለንተር ማድረግ ኦፖርቹኒቲ አለ ደም መስጠት አለ ወጣቶችን የማሰልጠን ጉዳይ አለ በዛ በዛ ፊልድ ሁሉ በፕሮጀክት በፕሮጀክት አድርገን እስከ ድረስ የግድ የአንድ ጊዜ ጉዞ ብቻ መሆን የለበትም ቀጣይነት አለው አመታዊ ጉዞ ነው የተለያየ ሀገር ያለው ዲያስፖራ የተለያየ ችሎታ የተለያየ ካፓሲቲ ያለው እና ያን ዲያስፖራውን እያቀናጀን ይዘን እንኳን ባኔት መንገዱን ብናመቻችላቸው፣ ከመንግስት ጋር የሚደረጉትን ነገሮች ስሙዝ ብናደርገው፣ የቪዛ አቀባበሉን ኤርፖርት ውስጥ ያለውን ኢሚግሬሽን ጉዳይ፣ የጉምሩኩን ጉዳይ። ብዙ ኢትዮጵያውያኖች ሲሄዱ ለንግድ አይደለም የሚሄዱ ቤተሰቦቻቸውን ለመርዳት ከዛም አልፎ ማህበረሰቡን ለመርዳት ያላቸውን ገንዘብ ሁላ አተው የሃይማኖት አካላትን መስጊድንም ሆነ ቤተክርስቲያን ተሳልሞ ትንሽም ጊዜ ረፍት አድርገው ለመመለስ ነው። እና በተቻለ መጠን ያንን የዲያስፖራውን ጉዞ ስሙዝ ለማድረግ ጭስ አይሰማቸው በሚቀጥሉ ጊዜ በጣም እንዲመጡ አገራቸውን እንዲወዱ ሀገራዊ ፍቅር እንዲኖራቸው በተለይ ባለፉት ሀያ ሰባት አመት የተበደልነው አገራችንን እየወደድን በምንጠላው መንግስት ምክንያት አገራችን ላለመሄዱ ላይ ወሰንን ብዙ ሰዎች ነበር። ከሄድን ደግሞ ተበሳይተን ምን ብለን ነበር የምንመጣው? አንዳንዶች ከዛማ ማፎ እስከ መታሰር እስከ ምን የደረሱ ሁላ አሉ። ኢንቨስትመንት ይዘው ሄደው የተዘረፉ ሁላ አሉ። ኢትዮጵያ ቢሮክራሲና የሙስናውንትን አበሳይቷቸው ላይ ተመለሷል። ይህን ነገር እያስተካከልን እያስተካከልን እንሄዳለን። ይሁን እንጂ ካፕቴን አብይ አንድ ሚሊዮን በአንድ ጊዜ ይገባል የሚል እምነት የሌላቸው መሆኑን በመግለጽ አገሪቱም ሊኖራት የሚችለውን አቅም ይጠይቃሉ። እና ይሄ እንዳልኩ አመታዊ ነገር ነው እና አንድ ሚሊዮን በአንድ ይገባል የሚል ግምትም የለኝም። ካፓሲቲውም የለውትም አገሪቷ ኢቨን በየቀኑ እንኳን ሀምሳ ሀምሳ ፍላይት ቢደረግ በጣም አስቸጋሪ ነው። በቅርብ ጊዜ ያን ኤክስፔሪየንስ አድርገነዋል። ከሳውዲ አረቢያ ወገኖቻችን እንዲመለሱ ሲደረግ አምስት ፍላይት እንኳን በቀን እየገባ ያሉትን አርባ ሺ እስረኞች የታሰሩ ወንድሞቻችን እህቶቻችንን ወደ ኢትዮጵያ መመለስ እንዴት አስቸጋሪ እንደሆነ ተገንዝበናል። የዛ ኤክስፔሪንስ እናንትን አካል ስለነበርን እና ይሄ ጥሪ ነው። ይሄ ጥሪ አመታዊ ነው፣ ቀጣይ ነው። ዲያስፖራ አሁን ባይችል በአመቱ አጋማሽ፣ በአመቱ መጨረሻ፣ በተለያዩ በዓላት እያደረገ እንዲገባ ኢንከሬጅ እናደርጋለን። በእንግሊዝ ለንደን ነዋሪ የሆኑትና የዳያስፖራ የተግባር ምክር ቤት አባል መሆናቸውን የገለጹት አቶ አለባቸው ደሳለኝ ደግሞ ወደ ኢትዮጵያ እንዲሄድ ማድረጉ ብቻ ሳይሆን ኢትዮጵያን እንዴት አድርጎ መርዳት እንዳለበት በምጣኔ ሀብቱ ድርሻ እንዲኖረው ማድረግ እንደሚገባው በምክር ቤቱ እየተመካከሩ መሆኑን ይናገራሉ። እንዴት አድርገን ፈንድሬዝ ማድረግ እንዳለብን ሁሉ እየተነጋገር ነበር። አሁን እስከ አንድ መቶ ሚሊየን ዶላር እያንዳንዱ ዲያስፖራ አንዳንድ መቶ ዶለር እንኳን ቢሰጥ ወደ መቶ ሚሊዮን ይሆናል እና አራት መቶ ሚሊዮኑን ደግሞ ልናደርግ የምንችላቸው የተለያዩ ኮንሰርቶች፣ የተለያዩ ዝግጅቶችን ኢትዮጵያ ውስጥ በማድረግ ብዙ ዓላማዎች አሉ። ብዙ ዕቅዶች፣ ብዙ ፕላኖች ተደርገዋል እና ከዚህ ጭምር ሆቴል ከምንጠቀምበት ጭምር የምናልፈው ሁሉም በተቻለ መጠን ሆቴል ውስጥ እንዲሆን ነው ሀሳባችን። ለምን አገሪቱ የሚያስፈልጋት የውጭ ምንዛሬ ስለሆነ በኢኮኖሚ ውስጥ ትልቅ የሆነ ስራን ለመስራት በሁለተኛ ደረጃ ደግሞ በዲፕሎማሲው አኳያ ኢትዮጵያ የሰላም ቀጠና መሆኗን ለዓለም ሕዝብ ለማሳየት እና እኛ ኢትዮጵያን አለንሽ ለማለትም ነው። ይሄ የውጭ ምንዛሪው ደግሞ የምንከፍላቸው የምንከፍለው ያው በዶላር ስለሆነ ኢትዮጵያ የውጭ ምንዛሬ እንድታገኝ ስለሆነ ሀሳባችን፣ የምንጠቀመው በኢትዮጵያ አየር መንገድ ነው ብለን ነው የምናስበው። ሁሉም ማንኛውም የምናወጣቸው ፔኒ ሁሉ ወደ ኢትዮጵያ እንዲገባ ስለሆነ ፍላጎታችን፣ ቅድሚያ የሚሰጠው ለኢትዮጵያ መንግስትና ለኢትዮጵያ አየር መንገድ ነው። ያ ማይቻል ከሆነ ነው የሌሎቹን በሁለተኛ ደረጃ የሌሎቹን አውሮፕላኖች የሌሎቹን ሀገሮች አውሮፕላኖች ልንጠቀም የምንችለው እንጂ ከዚያ ውጭ የምናደረጋቸው ነገሮች በሙሉ በኢትዮጵያ ለኢትዮጵያ ስለሆነ የኢትዮጵያ ዲያስፖራ በተግባር ነው። ኢትዮጵያዊነት በተግባር ነው ዓላማችን የተነሳንበት እና ኢትዮጵያዊነትን በተግባር ለማስመስከር ደግሞ እያንዳንዳችን የምናደርጋት ነገር በሙሉ ገንዘቡ በዶለር ወደ ኢትዮጵያ ነው እንዲገባ የምንፈልገው። የጠቅላይ ሚኒስትሩን ጥሪ አስመልክቶ መልስ መስጠትና ማስተባበር የያዙት በውጭ ያሉት ብቻ ሳይሆን በአገር ውስጥ ያሉት የኢትዮጵያ ዳያስፖራ አባላት ጭምር መሆናቸውንም አቶ አለባቸው ይገልጻሉ። ይህን ሀሳብ ወዲያውኑ ጠቅላይ ሚኒስትሩ ይህን ሀሳብ ሲያመጡት አስቸኳይ መልስ አፋጣኝ መልስ የሰጠው የኢትዮጵያ ዲያስፖራ የተግባር ምክር ቤት ነው። በአሁኑ ሰዓት ግን በርከት ያሉ ማለት ነው አሜሪካን ኢትዮጵያውያን ካውንስል እና ሌሎቹ ወደ ስምንት የሚሆኑ አባላቶች አሉን። አንደኛው ኢትዮጵያ ውስጥ የሚገኘው የኢትዮጵያ ዲያስፖራ ማህበር ነው። ቢያንስ ወደ አምስት ከአምስት ሺህ በላይ የሚሆኑ ኢትዮጵያውያን ዲያስፖራዎች እዚያው ኢትዮጵያ ውስጥ ገብተው የሚኖሩ አሉና የዚያ ማህበር ፕሬዚዳንቱ እና የቦርድና ስራ አስፈጻሚ ኮሚቴዎች ባለፉት ሁለት ሳምንታት ውስጥ ከኛ ጋር ስብሰባ እያደረግን ነበረ። በጋራ ለመስራት አሁን የኢትዮጵያም ህዝብ ሆነ መንግስት፣ ካፕቴን አብይ ጥሪው ትልቅና የተጠበቀ ነገር ቢሆንም ለምጣኔ ሀብቱ ጥቅም የሚሰጥ በመሆኑ ደስተኞች ነን ይላሉ። ጥሪው መጠራቱ ጥሩ ነው። ህዝባችንም አነሳሳቱ በተ ዲያስፖራው ማነሳሳቱ ጥሩ ነው። ይሄ ደግሞ በኢኮኖሚው ላይ ከፍተኛ ለውጥ ያወጣል የሚል ግምት ነው ያለን። እኛ በጥሬው ደስታ ይሰማናል። ኤክስፔክቴሽኑ ትንሽ ሀይ ቢሆንም ደስታ ይሰማናል። በጣም ዲያስፖራው ደግሞ ለመጀመሪያ ጊዜ ነው በአንድነት በፍቅር ለሀገሩ አይታል። ባለፉት አምስት ስድስት የተደረጉት ሰላማዊ ሰልፎች አይታል እና የአሜሪካን መንግስት ራሱ ፖሊሲ ማስቀየር የቻለን ነው ሲያዩ ራሱ መንገዶችን ዘግተን ምን ብለን ሰላማዊ በሆነ መንገድ ከአንድ ህግ አስከባሪ አካል ጋር ሳንጣላ ይሄ ፍቅር ያለው ሰላም ያለው ህዝብ ሰላማዊ ሰልፉን አድርጎ በሰላም ቤቱ ገብቶ በዚህ በአሜሪካን ሀገርም በተለያዩ ከተሞችም ባሉ ዜጎችም ባሉ መንግስቱ የመንግስት አካላትም ትንሽ ምስጋና ያገኝበት ዲያስፖራ ነው ያለው። ዲያስፖራው በዚህ ይቀጥላል። ሀገሩ ፍቅር ያለው ነው ከሀገሩ ቢለይም እንደሌላ ኢትዮጵያ ቀን ከሌለ ስለ ሀገሩና ስለ ህዝቡ ነው የሚያስበው እና ጥሩ መነሳሳት ያየንበት ጊዜ ስለሆነ በተለይ አንዳንዶቻችን ብዙ ስለውስጥ የለፋ ነው ከፍተኛ ደስታ ይሰማናል እና ያ መቼም ከብዙ ጊዜ ጀምሮ የተደረገ ትልቅ ጥረትና ውጤት እንደሆነ ስለምንገምት የለፋንበትም የሰራንበትም ድካም ውጤት እያመጣ እንደሆነ እንደውም ከኛ ይሄ ኃላፊነት ወደ ሌላው ጄኔሬሽን ኃላፊነት የሚስተላለፍበት ጊዜ እየመጣ እንደሆነ በቅርቡ ይታየናል። ካፕተን አብይ ገብረ ህይወትን ከዋሽንግተን፣ አቶ አለባቸው ከለንደን ለሰጡን ማብራሪያ አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ቀጣዩ ቅንብራችን አዲሱ የኮሮና ቫይረስ ዝርያ ኦሚክሮንን የተመለከተ ይሆናል። አዲሱ የኮሮና ቫይረስ ዝርያ ኦሚክሮን ከአንዳንድ ወቅታዊ ሁኔታዎች ጋር ተደማምሮ በዩናይትድ ስቴትስ እና በአውሮፓ አዲስ ብርቱ የወረርሽኝ ማዕበል የከሰተውን ስጋት ተከታዩ ዘገባ ይዳስሰዋል። ሙያዊ ትንታኔውን የሚሰጡን በተከታታይ ዝግጅት ከሚሳተፉ ባለሙያዎች አንዱ የሆኑት የሳንባ የጽኑ ሕሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ልዩ ባለሙያው ዶክተር አሰፋ ጅጃው ናቸው። ዶክተር አሰፋ በተጨማሪም በሚሰሩበት የራክቪል ከፍተኛ የጤና ማዕከል የኮቪድ-19 ህክምናና ክትትል ፕሮግራም ሊቀመንበርም ናቸው። አሉላ ከበደን ያነጋገራቸው ወደ ቅንብሩ። ዶክተር አሰፋ ለሰኞ ምሽት ቀጠሮ በድጋሚ ተገኝተዋል። በቅድሚያ ለጊዜው አመሰግናለሁ። ቅድሚ አመሰግናለሁ። እና አሉላ በሰዓቱ በተደረሰበት መረጃ ላይ በምናተኩርበት በዚህ ውይይታችን ለዛሬም በአሁኑ ወቅት በከፍተኛ ፍጥነት በመዛመት ላይ የሚገኘው አዲሱ የኮሮና ቫይረስ ዝርያ ኦሚክሮን በዓለም ዙሪያ የደቀናቸውን ስጋቶችና ሰዎች ራሳቸውን ቤተሰቦቻቸውንና ወገኖቻቸውን ከወረርሽኙ ለመከላከል ማድረግ ስለሚችሏቸውና ስለሚገቡ ጥንቃቄዎች እንነጋገራለን። እስኪ በቅድሚያም ኦሚክሮን ከአሁን ቀደም ለኮቪድ-19 ህሙማን ይሰጡ የነበሩ እና ውጤታማነታቸውም የተረጋገጡ ሁለት የመድኃኒት አይነቶችን ውጤታማ ነታቸውን ያሳጣ ይመስላል፣ አልሰሩም የሚል ዜና ወጥቷል። ከሱ ብንጀምር እስኪ ያስረዱን፣ ምንድን ነው የተፈጠረው? ከዚህ በፊት ኮቪድ ከሚደረጉ ሕክምናዎች ውስጥ አንዱ አንድ ሰው ኮቪድ ከያዘው በኋላ ለጠና ህመም ሊጋለጥ የሚችል ሰው ነው ብለን ስናስብ ሀይሪስክ የምንለው እድሜው ከፍ ያለ፣ ስኳር ህመም ያለው፣ የሳምባ ህመም ያለው እንዲህ አይነት ሰዎች ላይ ቀድመን በተለይ በመጀመሪያዎቹ አስር ቀናት ውስጥ ከሆነ ለኮቪድ መጋለጣቸው በተረጋገጡ አስር ቀናት ውስጥ። ትክክል ነው። አንድ ሰው ኮቪድ ይዞታል፣ ቴስት ፖዘቲቭ አድርጓል፣ ስሜቶች አሉት እና በመጀመሪያዎቹ አስር ቀናት ውስጥ ህመሙ እንዳይጠና ጠንቶ ወደ ሆስፒታል የሚያደርስ ህይወት የሚያጠፋ የተወሰኑ ለተመረጡ ሰዎች የሚሰጥ ሞኖክሎናል አንቲቦዲ ይባላል አንቲቦዲ ማለት ሰውነታችን ሌላ ጊዜ ኢንፌክሽን ቢይዘው መከላከያ የሚሰራውን በላብራቶሪ ተሰርቶ እና በተለይ ሁለቱ ሪጀነሮን የሚባል ካምፓኒ እና ኢላይዴን የሚባል ካምፓኒ የሰሩት እሱ በመርፌ መልክ ሲሰጥ አንዱ በኢንፊውሽን ነው። አሁን ደግሞ በመርፌ የሚሰጥ አለ። እነሱ ሲሰጡ ይሄ አንቲቦዲም ልክ መከላከያ እንደሰራል ሆኖ ሄዶ የቫይረሱን ስፓይክ የሚባለውን ፕሮቲን ቦታውን ሄዶ ይዘጋበታል ስለዚህ ቫይረሱ ዳይራባ ያደርገዋል ማለት ነው ብዙ ከተጣበቀና ወደ ሴል ከገባ ነው እየተራባ ወደ ሌላ ክፍል የሚሄደው እና ይሄ የአንቲቦዲ ትሪትመንት አንድ ሰው ከታመመ በኋላ የሚሰጥ ነው እና ውጤትም በጣም አሳይቷል ለምሳሌ ለኛ ሴንተር ለዚህ ለቨርጂኒያ ለሜሪላንድ ዲሲ አካባቢ ሶስት ቦታዎች ነበሩ ህክምናው የሚሰጥበት እና እዛ ህመሞች ይሄዳሉ በእኔ ልምድም እንኳን የላኳቸው ሰዎች ጠንቶባቸው ወደ ሆስፒታል አልሄዱም እነሱ ግን የሚሰሩት አንቲቦዲ የሚባለው ሞኖክሎናል ሞኖ ማለት አንዱን ክፍል ሄዶ ሊዘጋ የሚችል ከነዚህ ውስጥ እንግዲህ አንድ በክላክሶ የተሰራ በሌላው ካምፓኒ የተሰራ ትንሽ ሄዶ የሚዘጋበት ክፍል ስፓይት ፕሮቲን ያልሆነው አሁን ምንድነው ቫይረሱ ቅርጽ የቀየረው መጣበቂያው ላይ ነው በርከት ያሉ ቅርጽ ለውጥ ያደረገው ሌላ ቦታ ላይ ግን ያላደረገው ቦታ ላይ ስላለ ያኛው ካምፓኒ የሰራው አሁንም ቫይረሱ ስቴብል ነው ቦታ ላይ ያለው ስለዚህ እሱ ኢፌክቲቭ ነው ችግሩ አሜሪካን ሀገር እሱን ማግኘት አሁን አይቻልም በጣም ገና ሙከራ እየተደረገ ነው ወደፊት እንግዲህ ሌላ አይነት ፖሊክሎናል የሚባል ደግሞ በርከት ያሉ ጥርሶች ያሉት አንቲቦዲ ሄዶ የሚዘጋ እሱን ደግሞ አሁን በላብራቶሪ እንግዲህ ኦሚክሮንን የሚመስል እሱ ደግሞ በመሰራት ላይ ነው ግን ለጊዜው አሁን ለሚገጥመን ወይ አይደርስልንም መልካም ስለዚህ አሁን እያነጋገረ እና እያሳሰበ ላለው ማዕበል ባይደርስም ለወደፊት የመሰራት እድለዋለን ያሉት ወደ ተከታዩ ጥያቄ ከማለፌ በፊት ቅርብ ለማድረግ ከእነኚህ አንቲቦዲ የተባሉት ፈጥነው የሚሰጡ ሁለት መድኃኒቶች አንዱ ባለፈው አመት የቀድሞ የዩናይት ስቴትስ ፕሬዚዳንት ትራምፕ ታመው በነበሩበት ወቅት ገና በሙከራ ላይ ሳለ የወሰዱት መድኃኒት ነው አንደኛው ትክክል ነው ፕሬዚዳንት ትራምፕ ያን የወሰዱት ሪጀነሮን ይባላል። የእሱን አንቲቦዲ ነው አንዱ ትሪትመንት፣ እሱ ነው ይሄ። አንቲቦዲ የምንለው ለሌላም ጊዜ፣ ለምሳሌ ሰዎች ሊጋለጡ ይችላሉ ሲባል ቀድሞ ይሰጣል፣ መከላከያ ላይ እንዲኖር። አንዳንድ ጊዜ ነርሲንግ ሆም ውስጥ የሚኖሩ ሀይ ሪስክ የሆኑ ሰዎችም ላይ ቀድሞ ለሶስት ወር ለስድስት ወር ሰውነታችን ውስጥ እየተዟዟረ የሚጠብቅ መከላከያ ማለት ነው። ችግሩ እንግዲህ እንዳልኩት እሱ የተሰራው ስፓይክ ፕሮቲን የምትባለውን አንዱ ፓርት ሄዶ እንዲዘጋ ነው። አሁን ግን ቫይረሱ እዛ ላይ ነው ቅርጽ ለውጥ ያመጣው ይሆናልና ማለት ነው። በጣም ዶክተር አሰፋ ተከታዩ ሁለት ጥያቄዎች መያያዝ የሚችሉ ናቸው። በዚህ በዩናይት ስቴትስ እና አብዛኛው አውሮፓ የክረምቱ ወራት ገብቷል። በዚህ የክረምቱ ወራት የኮቪድ አስራ ዘጠኝ መስፋፋት፣ እንግዲህ ደግሞ አሁን ባለንበት ኦሚክሮን ስርጭቱ በጣም ፈጣን በመሆኑ የጠና ችግር ይሆናል የሚለው ስጋት ተከስቷል። እንዲሁም በተመሳሳይ ደግሞ ቤተሰቦች የሚሰባሰቡባቸው አውደ ዓመቶች ተቃርበዋል። በተከታታይ ይመጣሉ። ትልቁ ብዙዎች የሚሰባሰቡበት በዓል የአውሮፓውያኑ የገና በዓል በጥቂት ቀናት ውስጥ ይከበራል። እንዲሁ ደግሞ አዲሱ ዓመት ሊገባ ነው። እነኚህ ሁኔታዎች ሌላ ተጨማሪ ስጋት የደቀኑ ይመስላል። በዓልነታቸው ቤተሰብ መሰባሰቡ መልካም ጊዜነታቸው እንዳለ ሆኖ ለዚህ ወረርሽኝ መስፋፋት አመቺ ሁኔታ ይፈጥራሉ በሚል ሌላ ስጋት ተጨምሯል። በዚህ ሰዓትስ ሰዎች፣ ቤተሰቦች በአንጻሩ ምን ማድረግ ይኖርባቸዋል? ትክክል ነው። ሁልጊዜም እንግዲህ በትንፋሽ የሚመጡ ህመሞች ሬስፕሬተሪ የምንላቸው በክረምት ላይ በጣም ከፍ ይላሉ። ሰዎች በክረምት ብዙ ጊዜ ቤት ውስጥ ነው የሚያሳልፉት፣ ውጭ አይደሉም። ረዘም ምናለ ጊዜ ቤት ውስጥ ይሆናሉ፣ ይቀራረባል እና በዚህ ምክንያት ከዚህ በፊትም ሌሎቹ የሬስፒራተሪ በሽታዎች በጣም ከፍ ላሉ። አሁንም ቢሆን የዚህ አይነት ቫይረስ በክረምት ወራት ከፍ ባለ ሁኔታ መሰራጨቱ የሚጠበቅ ነው። ሌላው ደግሞ እንደተባለው እንግዲህ እ ማህበራዊ የሆኑ ግንኙነቶችም ከፍ የሚሉበት አካባቢ ነው። አዲሱ ዓመቱ፣ ክሪስማሱ ቤተሰብ አብሮ የሚያሳልፍበት ነው። ስለዚህ ይሄ ደግሞ ቫይረስ እስካሁን ከነበረው ከሰው ሰው በመዝለል ከፍተኛ ፍጥነት አለው ሰዎች ለምሳሌ ራት ላይ ጉጭ ብለው ሁለት ሰዓት በላይ ጊዜ ቢያሳልፉ ቤት ውስጥ ሆነው ታመመ ሰው ካለ ሌሎች የመታመም እድላቸው እዛው ያሉት እንደው ሰማንያ ዘጠና ፐርሰንት ነው። በዚህ በጣም በፍጥነት ነው የሚሄደው ከምናውቀው ከኖርማል ጉንፋን እንኳን ከፍ ይላል። ስለዚህ አሁን ከፍተኛ ጥንቃቄ ያስፈልጋል። አንዳንድ ሰዎች እድሉ ካላቸው ራፒድ ቴስት ምንለው ፈጠን ያለው ቴስት ለምሳሌ የቤት ውስጥ የሚሰበሰቡ ሰዎች ቴስት አድርገው በአስራ አምስት ደቂቃ ውጤቱ አግኝተው ቢሰበሰቡ ህመም ያለበትን ሰው ለመለየት ያስችላል። እሱ ለብዙ ሰው አስቸጋሪ ሊሆን ይችላል። ሌላው ግን ያልተከተበ ሰው ካለ እዚህ አካባቢ እንዲህ አይነት የምናደርጋቸው ግንኙነቶች ጋር እንዲኖር መፈቀድ የለበትም። ምክንያቱም ያ ሰው ሊታመም ይችላል። በጣም የጠና ሁኔታንም ህመሙ የሚሆነው ክትባት ተከትቦ ሙሉ ክትባት ቡስተር የምንለው ሶስተኛው ማጠናከሪያውን የተከተበ ሰው ከሆነ የጠና ሀበብ ይደርስበታል ብለን አናስብም። ስል ግን ከፍተኛ ጥንቃቄ ያስፈልጋል። ቤት ውስጥም ባለንበት ጊዜ ማስክ ማረግ ያስፈልጋል። እንዳልኩት ያልተከተበ ሰው አሁንም በፍጥነት መከተብ አለበት። ቡስተር ያልደረሰው መከላከያ ማጠናከሪያ ያልተከተብም ማጠናከሪያ መከተብ አለበት እና እነዚህም ነገሮች ከፍ ባለ ሁኔታ ማድረግ ይጠበቅብናል ምክንያቱም ከፍ ያለ ወይም ይጠበቃል። በአሁኑ ባነሱ ፍጥነት የሚሰራጭ ነው። ሁለተኛ ደግሞ ያው ጸባያችን ይቀየራል። በክረምት ምክንያት መልካም። የቫይረሱ ጸባይ ሲቀየር፣ የእኛም ጸባይ ስርጭቱን ለመቀነስ በሚያስችል መልኩ መቀየር አለበት። ዶክተር አሰፋ ጀጃው መኮንን፣ በመጭው ፕሮግራማችን ደግሞ ሌሎች ወቅታዊ ሁኔታዎችን አስመልክቶ ለምናደርገው ውይይት መልሼ እንደማገኙት ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። መልካም በዓል፣ መልካም ጊዜ። እሺ ጊዜ thank you የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምጽ የተከበራችሁ አድማጮች፣ ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማኔ አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።